ጋቢና ቪኦኤ ሰላም፣ ሰላም። እንዴት አመሻችሁ። ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ግቡ፣ ተሳፈሩ። ጽዮን ግርማም እዚህ ጋቢና አብራኛለች። እንደምናመሻችሁ። በዛሬው የጋቢና ጉዞ ወደ ኦሮሚያና ሶማሌ ክልል ድንበር እናመራለን። ምእሱ አካባቢ በተፈጠረ ግጭት ስምንት ሰዎች መሞታቸውን ነዋሪዎች ገለጹ። ይህ ሞ ሰው አለ፣ የቆሰለ ሰው አለ። ምን ያህል ይሆናል የሞተው? ምን ያህል ይሆናል የቆሰለው? የሞተ ድሬ ብሎና የደታ የሚባል ቦታ I'm also announcing $91 million in additional humanitarian assistance for the people of Ethiopia. Ethiopia has been making $1 million in aid to the people of Ethiopia. This is the first time ተጨማሪ ያስቸኳይ የምግብ እርዳታ እና ጠቃሚ የሕክምና እርዳታ ለማቅረብ ያግዛል። የዩናይትድ ስቴትስ ዓለም አቀፍ ተራድኦ ዩ ኤስ አይዲ ስራ አስኪያጅ ማርክ ግሪን ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ከተነጋገሩ በኋላ የሰጡት ቃል ነው። ዝርዝሩን ይዘናል። የዛሬ ጋቢና እንግዳ ደግሞ ኢትዮጵያዊት ቆንጆ ናት። ሚስ ኢትዮጵያ ዩ ኤስ ኤ ዮዲት ደነቀው ከዚህ በፊት በዩኤንኤፍፒ የተጀመረ አንድም ሴት ወደ ኋላ አትቀርም ማለት ነው። እሱ ፕሮጀክት ላይ ሴቶችን ለማበረታታት በተለይ ደግሞ በትምህርታቸው እንዲበረታቱ እኔም ካለኝ ልምድ እዚህ ቦታ እንዴት እንደደረስ ካለኝ ልምድም ሌላ ነገሮችንም በመጠቀም ሴቶችን አበረታትቼ አንድ ነገር ላይ መድረስ ነው የምፈልገው። በዛሬው ዝግጅታችን ደግሞ ከባድ ዝናብ አዘል አውሎ ንፋስ ያጥለቀለቃት የዩናይትድ ስቴትስ የቴክሳስ ግዛት ውስጥ የሚኖሩ ኢትዮጵያውያን ስላሉበት ሁኔታ እንዲገልጹልን እናሳፍራቸዋለን። ጋቢና ቪኦኤ፣ የአዲሱ ትውልድ ድምፅ። አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። የምሽቱን ዓለም አቀፍ ዜናዎች ለማስደመጥ ተመልሰን መጥተናል። የሶማሊያ መንግስት የኦጋዴን ነጻነት ግንባር የስራ አስፈጻሚ ኮሚቴ አባል የሆኑት አብዱላሂ አብዱል ሀኪም ሼክ ሙሴን ለኢትዮጵያ አሳልፎ መስጠቱን አውግዞ ዓለም አቀፍ ጣልቃ ገብነት ጠይቋል። የኢትዮጵያ መንግስትም የተጠቀሱትን የቡድኑን ወታደራዊ መሪ በእጁ እንደሚገኙ አረጋግጧል። የኮሚኒኬሽን ጉዳዮች ሚኒስትር ዶክተር ነገሪ ሌንጮ የኦብኔግ ከፍተኛ ወታደራዊ አመራር በመሆን ሲንቀሳቀስ ስለነበረ በመንግስት በሽብርተኝነት ከተፋረጁ ድርጅቶች ውስጥ አንዱ እንደሆነ ይታወቃል። ስለዚህ ምክንያቱ ከዚሁ መረዳት ይቻላል ማለት ነው። የኦጋዴን ብሔራዊው ነጻ አውጪ ግንባር ቃል አቀባይ አቶ ሀሰን አብዱላሂ የኦብኔግ አመራር ተላልፎ መሰጠታቸው የአለም አቀፍ ህግን ይጻረራል ብለዋል። በኢንተርናሽናል ሕግ ደግሞ አንድ ዜጋ ሙቃዲሾን ለሶስት ዓመት የኖረ ዝም ብሎ ለኢትዮጵያ መንግስት አሳልፎ መስጠት በዓለም የተባበሩት መንግስታት ድርጅት እንደተገለጸው፣ ይህ ደግሞ አይፈቅድም። በጣም አጸያፊ በሶማሊያ መንግስት በኩል ያደረጉት ድርጊት ነው። ተቀባይነት አይኖረውም፣ እናወግዛለን። በኢትዮጵያ ሶማሌ ክልል የሚንቀሳቀሰው ኦብነግ በአካባቢው ፍትሀዊ አስተዳደር ባለመኖሩ የራስን እድል በራስ የመወሰን መብት እንዲከበር የሚንቀሳቀስ ቡድን ሲሆን የኢትዮጵያ መንግስት ከሌሎች ድርጅቶች ጋር ኦብነግን አሸባሪ ድርጅት ብሎ በፓርላማ በውሳኔ መፈረጁ ይታወሳል። ኒጀር ውስጥ በያዝነው የዝናብ ወራት የወረደው ከባድ ዝናብ ባስከተለው የጎርፍ መጥለቅለቅ ቢያንስ 44 ሰዎች እንደሞቱ ታውቋል። የሲቪል ጥበቃና የቀውስ ጊዜ ጽህፈት ቤት ዋና ስራ አስኪያጅ ኮሎኔል አቡባከር ባኮ በተናገሩት መሰረት ባለፈው ሰኔ ወር አንስቶ በብዙ መቶዎች የሚቆጠሩ ናያሜ አጠገብ የሚኖሩ ቤቶች በጎርፍ መጥለቅለቃቸው ተሰምቷል። የተባበሩት መንግስታት ድርጅት አንድ መቶ ስድስት ሺህ የሚሆኑ ሰዎች መኖሪያ ቤታቸውን ሊያጡ ይችላል ሲል በግንቦት ወር አስጠንቅቆ ነበር። የኢራቅ ጠቅላይ ሚኒስትር በታል አፋር ከተማና በመላ ናይቨንድ ክፍለ ሀገር እስላማዊ መንግስት ነኝ በሚለው ጽንፈኛ ኃይል ላይ ድል አውጀዋል። ደስታችን ፍጹም ሆኗል። ድል ተገኝቷል። ናትፈህን ክፍለ ሀገር በአሁኑ ወቅት ሙሉ በሙሉ በሀይሎቻችን ቁጥጥር ስር ሆናለች ሲሉ ጠቅላይ ሚኒስትር ሀይደር አል አባዲ መግለጫ አውጥተዋል። በዩናይትድ ስቴትስ የሚመሩት የጥምር ሀይሎች ደግሞ የኢራቅ ወታደራዊ ኃይልን አሞግሰዋል። እንኳን ደስ አላችሁ ብለዋል። ይህንን የተቀበሩ ፈንጂዎችን የማጽዳትና የተደበቁ የጽንፈኛው ቡድን ተዋጊዎችን የመፈለግ አደገኛ ስራ መኖሩን በማስታወስ ጥምረቱ ባወጣው መግለጫ አስጠንቅቋል። አድማጮች ለሰአቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ወደ ቀዳሚው ዘገባችን እንለፍ። ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር የተወያዩት የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስአይዲ አስተዳዳሪ ማርክ ግሪን በድርቅ ለተጎዱ ኢትዮጵያውያን የሚሆን የዘጠና የ91 ሚሊዮን ዶላርስ ተጨማሪ ድጋፍ ይፋ አድርገዋል። የኢትዮጵያ መንግስት ሁሉም ድምፆች የሚሰሙበት የፖለቲካ ምህዳር ለመፍጠርና በህገ መንግስቱ የተረጋገጡ መብቶችን ለማክበር ተጨባጭ እርምጃዎች እንዲወስድም የአሜሪካው ባለስልጣን አሳስበዋል። እስክንድር ፍሬው ተከታዩን ከአዲስ አበባ ለሁለት ቀናት ጉብኝት ኢትዮጵያ የሚገኙት የዩናይትድ ስቴትስ ዓለም አቀፍ የልማት ተራድሮ ድርጅት ዩኤስአይዲ አስተዳዳሪ ማርክ ግሪን ማርክ ግሪን የዛሬ መርሃ ግብሮች አንዱ ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር የተደረገው ውይይት ነው። ከዚህ ውይይት በኋላ በንባብ ባሰሙት መግለጫም ነው በድርቅ ለተጎዱ ኢትዮጵያውያን ተጨማሪ እርዳታ ይፋ ያደረጉት። ለጠቅላይ ሚኒስትሩ እንደነገርኳቸው ኢትዮጵያ አስቸኳይ የምግብ እርዳታ ያስፈልጋታል። ትናንት ወደ ረሃብና ቸነፈር በቀረበ ሁኔታ የሚገኘው ሶማሌ ክልል ለምግብ እርዳታ ያለውን አጣዳፊ ፍላጎት ተረድቻለሁ። ለዚህም ነው ቀጣዩን ትውልድ ለመመገብ ያለመው ፊድ ደ ፊውቸር መርሃ ግብር በተጨማሪ ለኢትዮጵያ ሕዝብ የሚሆን የዘጠና አንድ ሚሊዮን ዶላርስ ተጨማሪ የሰብአዊ ድጋፍ ይፋ እያደረኩ ያለሁት ይህ የገንዘብ ድጋፍ ተጨማሪ የአስቸኳይ የምግብ እርዳታና ጠቃሚ የሕክምና እርዳታ ለማቅረብ ያግዛል በዚህ ዓመት በኢትዮጵያ በተከሰተው ድርቅ ምክንያት 8.5 ሚሊዮን ኢትዮጵያውያን የአስቸኳይ ጊዜ ምግብ እርዳታ እንደሚያስፈልጋቸው በቅርቡ የተከለሰው የሰብአዊ እርዳታ ሰነድ አመልክቷል። እንደ አውሮፓውያን አቆጣጠር እስከሚቀጥለው ታህሳስ 2017 ብቻም ከ400 ሚሊዮን ዶላር በላይ እንደሚያስፈልግ ሰነዱ ጠቁሟል። የዩኤስአይዲ አስተዳዳሪ ዛሬ ይፋ ያደረጉት እርዳታም ለዚሁ የአስቸኳይ ምግብ አቅርቦት የሚውል ነው። በዚህ የፈረንጆች አመት ብቻ አገራቸው ለኢትዮጵያ ድርቅ ምላሽ የሚሆን ከ400 ሚሊዮን ዶላር በላይ መስጠቷንም አምባሳደር ግሪን አስታውሰዋል። መንግሥት ለባለፈው አመት ድርቅ እንዳደረገው ሁሉ ዘንድሮም ተመጣጣይ ገንዘብ እንዲመድብ፣ ለድርቁ የሚደረገው ድጋፍም ለታሰበለት ዓላማ እንዲውል አምባሳደር ግሪን ጠይቀዋል። ጠቅላይ ሚኒስትሩም ባለፉት ሁለት ዓመታት ለተከሰተው ድርቅ መንግሥታቸው የሰጠውን ምላሽ አድንቄያለሁ ለዚህኛውም ድርቅ ተመሳሳይ ገንዘብ እንዲመድቡና ትኩረት እንዲሰጡ ማሳስብ ያለሁ። ዩናይትድ ስቴትስ ተጋላጭ ለሆኑ ሕዝቦች እርዳታ መስጠቷን ትቀጥላለች። ነገር ግን ተጠቂዎቹ ያሉባቸው ሀገሮችና አጋሮች በቀውስ ሰዓት ጥረታቸውን ለማሳደግ ፈቃደኛ መሆን እንዳለባቸው ሁላችንም እናምናለን። ጠቅላይ ሚኒስትሩም ይህንም ማድረግ እንደሚፈልጉ ጠቁመዋል። ይ ኖ ኢምፖርታንስ ሲስታንስ ሪሶርስ ቢንግ ዩዝድ ፎር ኢንተንደድ ፐርፖስ ለእርዳታ የሚመጡ ግብአቶች ለታለመላቸው ዓላማ መዋል እንዳለባቸውም ጠቁሚያለሁ። በፕሬዝዳንት ዶናልድ ትራምፕ የተሾሙት የመጀመሪያው የዩኤስኤአይዲ አስተዳዳሪ ማርክ ግሪን ከጠቅላይ ሚኒስትር ኃይለማርያም ደሳሌ ጋር ያደረጉት ውይይት ፖለቲካዊ ጉዳዮች ጭምር የተነሱበት እንደሆነ ጠቁመዋል። ከጠቅላይ ሚኒስትሩ ጋር ካደረጉት ውይይት በኋላ ባሰሙት መግለጫም ይህንኑ ጠቅሰዋል። I urge the government of Ethiopia to take concrete steps to create political space for all voices to be heard and to uphold constitutionally guaranteed rights. በህገ መንግስቱ የተረጋገጡ መብቶችን ለማክበር ተጨባጭ እርምጃዎች እንዲወስድም አሳስቤያለሁ። አምባሳደር ግሪን ከጠቅላይ ሚኒስትሩ ጋር ባደረጉት ውይይት የኢትዮጵያን ተደጋጋሚ የድርቅ ተጋላጭነት በተመለከተ መንግስትና የግሉ ዘርፍ በጋራ የመስራታቸውን አስፈላጊነት ማንሳታቸውም በዩኤስአይዲ መግለጫ ተመልክቷል። ዩናይትድ ስቴትስ የኢትዮጵያ ዋነኛ የሰብአዊ እርዳታ ለጋሽ ሀገር ናት። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ወደ ተከታዩ ዘገባችን ስናልፍ የኦሮሚያና የሶማሌ ክልል ድንበር በሚያዋስናቸው ሜሶ አካባቢ በተፈጠረ ግጭት ስምንት ሰዎች መሞታቸውን ነዋሪዎች ገለጹ። የአካባቢው ነዋሪዎች ግጭቱን ከሰኞ እስከ ረቡዕ የተደረገ ውጊያ ነው ብለውታል። ውጊያ በኦሮሚያ ክልል በሚገኙ አርብቶ አደሮችና በሶማሌ ክልል ልዩ ኃይል መካከል የተፈጸመ መሆኑንም ለአሜሪካ ድምጽ ገልጸዋል። በዚህ ጉዳይ ላይ የሁለቱም ክልል ኃላፊዎችን ምላሽ ለማግኘት ያልቻልን ሲሆን ከዚህ ቀደም ባለስልጣናቱ የሰጡት መግለጫ ካሁን በኋላ በሁለቱም ክልሎች የሚፈጠር ግጭት የሚጠፋ የሰው ህይወት አይኖርም ብለው ነበር። ጽዮን ግርማ ዝርዝር አላት። በኦሮሚያና በሶማሌ ክልል አዋሳኝ የድንበር ቦታዎች እየተፈጠረ ያለው ግጭት ለበርካታ ሰዎች ህይወት መጥፋት ምክንያት ሆኖ መቀጠሉን ነዋሪዎች እየገለጹ ነው። በተለያዩ አዋሳኝ የድንበር አካባቢዎች በተለያየ ጊዜ እየተፈጠሩ ያሉትን ግጭቶችና እየጠፋ ነው የተባለውን የሰው ህይወት በተመለከተ በቀደሙት ጊዜያት ዘገባዎቻችን ስናቀርብ የቆየን ሲሆን አሁን ደግሞ ይህ ግጭት ከዋና ከተማዋ አዲስ አበባ በስተ ምስራቅ 293 ኪሎ ሜትር ርቀት ላይ የምትገኘው የመኪናና የባቡር መንገድ የሚያቋርጣት በድንበርም የአፋርና የሶማሌ ክልል የሚያዋስኗት በምዕራብ ሐረርጌ በጭሮ ዞን በሚኤሶ ወረዳ ሚኤሶ ከተማ ሰኞ ነሐሴ 22 ቀን 2009 ዓ.ም፣ ረቡ ነሐሴ 24 ቀን ደግሞ በሬዳ በተባለች እና ልዩ ቦታ ኩርፋ ኤጀራ በምትሰኝ ቦታ በኦሮሚያ ክልል ካሉ ነዋሪዎች ከብት ከሚጠብቁ አርብቶ አደሮች እና በሶማሌ ክልል ልዩ ኃይል እያሉ በሚጠሯቸው ታጣቂዎች መካከል ግጭት መፈጠሩን ያነጋገርናቸው ነዋሪዎች ይናገራሉ። በሜሶ አካባቢ የሚኖሩና ስማቸውን እንዳንጠቀስ የጠየቁን ነዋሪ ሁኔታውን ውጊያ ያሉት ሲሆን በሶማሌ ክልል በኩል የነበሩትን ደግሞ የልዩ ኃይል ታጣቂዎች እያሉ ይጠሯቸዋል። ከትላንት ወዳ እዚህ ውጊያ ነበረ። የሶማሊያ ክልል ልዩ ኃይል እዚህ ሜሶ ከተማ ላይ ውጊያ ከቶ ብዙ ችግር እየተፈጠረ ነው። ውጊያ ሲሉ መቼም ውጊያ ለማለት በሁለቱም በኩል ጦር መሳሪያ የታገዘ ነገር መኖር አለበትና እና ውጊያ ማለት ምንድን ነው? የታጠቀ ሀይል ነው። በእኛ በኩል ያው የታጠቀ ሀይል የለንም። እንግዲህ ሚሊሻ ውጭ ያሉ ሰፈር ውስጥ ነው ውጊያው የተከፈተው እዚሁ ሰፈር ውስጥ። በምን ምክንያት ነው የተነሳው? ይሄ የድንበር ማስፋፋት ጉዳይ ነው እንጂ ሌላ ምክንያት የለም። ድንበር ማስፋፋት ነው በቃ። የእሱን የራሳቸውን ድንበር አልፎ የሰውን ድንበር ለመያዝ ድንበር ማስፋፋት ነው ሲሉ፣ የት ጋ ነው? ሜኤሶ ጋር ከሶማሊያ ክልል ጋር የሚዋሰን ድንበር አለ ሜኤሶ ውስጥ እንግዲህ ያው እዚህ መጥተው ነው እንግዲህ የሰፈር ውስጥ ነው ድንበርም አይባልም። እኛ ሰፈር ውስጥ ነው። ሰፈር ውስጥ ሲነሳ ከማን ጋር ነው የተነሳው? እንግዲህ የሱማሌ ክልል ልዩ ፖሊስ ነው ብለዋል። ልዩ ከማን ጋር ነው የነበረው? ከመንደር ነው ህዝብ ጋር ነው። በቃ ህዝብ ጋር እና ዚህ እንትናዎች አለ አለም ከብት አርቢ እርባታ ቦታ። እሺ እዛም ያው ከእኛ ጎን እንደዚህ ገጠር ውስጥ አለ እነሱ ጋርም በጣም ውጊያው ተከስተው ነበር። በዚህ በግጭት የተጎዳ ሰው አለ አለ ያው የሞተ ድሬ ብለውና ደደታ የሚባል ቦታ ሰባት ሰው ነው የሞተው። እዚህ ይሄ ሰው ላይ አንድ ሰው ነው የሞተው። ስለዚህ በአጠቃላይ ስምንት ሰው ነው የሞተው። ስምንት ሰው ነው የሞተው። ያው ቁስለኛው እንግዲህ የዛ እንደዛ የተጣራ ነገር የለኝም የዚህ ቁስለኛው አራት ሰው ነው በሶማሌ ክልል በኩልስ የሞተ ሰው አለ እነዛ የታጠቀ ሀይል ነው፣ ከባድ መሳሪያ ነው የታጠቀው። እንዳለ ሰራዊት ነው። ይህ እኮ የበሬ ማባር ነው እኮ እዚ። ይህንን በተመለከተ ፌዴራል ፖሊስ ጣልቃ ገብቶ ሁኔታውን ለማብረድ አልሞከረም። የክልሉ ፖሊስ ቢሞክርም ያው ከአቅም በላይ ነው። የክልሉ ፖሊስ ግን የቆሰለ ሰው ሁለት ሰው አለ። ግን የፌዴራል ፖሊስ ገብቶ ያው በእኛ ላይ ነው እንጂ በእነሱ ላይ ምንም ነገር እንጃ የወሰደ ነገር እስካሁን አላየ ነው በእናንተ ላይ ምን ተወሰደ እርምጃ? ልጆቹን ሁሉ በዱላ እየጨፈጨፉ ነው። ከከተማ ውስጥ ያወጡት ከተማ ውስጥ አትናገሩ፣ አንድ ነገር መናገር አትችሉም፣ በማለት በጣም ልጆች እዚህ ተማሪዎች ምንም መሳሪያ ያልያዘ ሲን ወገን በዱላ እየተደደሙ ብዙ ነው የተነሳ ማለት ነው። በእነሱ በኩል እንግዲህ በዛ አካባቢ እንደምናስታውሰው በሺ ዘጠኝ መቶ ዘጠና ሰባት አካባቢ ሪፈረንደም ከመደረጉና ሙሉ በሶማሌ ክልል ሜእሶ ደግሞ በኦሮሚያ ክልል ይተዳደሩ የሚለው ውሳኔ በሪፈረንደም ከመጽደቁ በፊት ቀደም ብሎ ባለው ጊዜ እና እንዲሁም ደግሞ ከዛ በኋላ ያለው የሁለቱ ህዝቦች ማህበራዊ ትስስር የጋብቻ ሁኔታ፣ እንደዚሁም የንግድ እንቅስቃሴ ምን ይመስል ነበረ? መንግስት ህጃ አስገብተው ነው እንጂ አስቃላን ዶሮ እንደዚህ ምንም ነገር፣ አንድ ላይ ነው የምንኖረው፣ አንድ ላይ ነው የምንሰራው። ምንም እንትን የለም። እንግዲህ ያው እነሱ ህጃ መንሰው ከመንግስት ወቃ የሚያስነሳው እንጂ ምንም ነገር ህብረተሰቡ አሁንም ያለ አለ መንግስት ነው ያ ገብቶ ያጣላን እንጂ። ሲሉ ምን ለማለት ነው መንግስት ነው ያው ዳንጋው ለማስፋት፣ ድንበሩን ለማስፋት ይሄ ስልሚያ እንዲያደርጉ ያነሳሳው እነሱ ምን ልዩ ሀይሎችም ብዙ ጊዜ ከዛ ከነሱ ውስጥ የምናገሩ አለ እንደዚህ ነው እኛ አይደለንም መንግስት ነው እኛን አስታጥቆን በግድ ነው የሚያዋጋን ብለው የተናገሩት አሉ። የመነጋገር እድሉ ገጥሟችኋል አብራችሁ ከማህበረሰቡ ጋር ከማህበረሰቡ ጋር እንነጋገራለን። አሁንም እኮ እኛ ጋር ያለ ማህበረሰብ ብዙ ማህበረሰብ አለ መንግስት ሰራዊት አሰልጥነው ነው ሁሌ እኛ ላይ የሚያሰማራ። ሌላኛው የአካባቢው ነዋሪ በበኩላቸው በድንበሮቹ አዋሳኝ ቦታዎች የግጦሽ መሬትና የውሃ ጉዳይ ጸብ እንደሌለ ገልጸው ዋናው ጉዳይ የድንበርና ቦታ ነው ይላሉ። ምንም መፍትሄ የለውም። የሚገርምሽ ነገር ይሄ መንግስት የእኛን ሰላም የመጠበቅ ግዴታ አለበት። ትላንት አሁን ለምሳሌ ቢትወስጂ ጦርነቱ እየተካሄደ ባለበት ሰዓት እንግዲህ እቺ ከተማ ኦሮሚያ ስር ነው የምትተዳደረው። በኦሮሚያ ህገ መንግስት አንቀጽ አርባ ዘጠኝ ንዑስ አንቀጽ አንድ ሶስት ስርም የኦሮሚያ መንግስት የህዝቡን ሰላም የማስጠበቅ አለበት። ፖሊስ አለ። ህገ መንግስቱ የሚትወስ እጂ የፌዴራል መንግስት ፋንክሽን ኤንድ ፓወር የሚለውን አንቀጽ አምሳ ነው የሚትወስ እጂ ከራሳቸው አቅም በላይ ከሆነ የራሱ ፖሊስ ሰላም ማስጠበቅ ካልቻለ ብቻ ነው ለፌዴራል አቤተሰብ አቅርቦ የፌዴራል ሰራዊት መጥቶ ፈፍሮን ሰላምን መረጋጋት እንትን የሚያካሄደው የሚገርሙ እቺ ከተማ ማን እንደሚያሰዳድር ሰው አይታወቁም። ነዋሪዎቹ ሙሉን ኃላፊነት መውሰድ ያለበት መንግስት ነው ይላሉ። የፌዴራል የኦሮሚያና የሶማሌ ክልል መንግስታት እንዲህ ያሉ ችግሮችን ፈተው ነገሮችን ወደ ነበረበት መልሰው ህዝቦች በሰላም እንዲኖሩ ማድረግ ሲችሉ ምንም በማይታወቅ ምክንያት ጦርነት እየተካሄደ የሰው ህይወት እየጠፋ ነው ይላሉ። ይህንን በተመለከተ የሶማሌ ክልል ምላሽ ለማግኘት ከፍተኛ ጥረት አድርገናል። የክልሉን የኮሚኒኬሽን ጽፈት ቤት ቢሮ ኃላፊ አቶ ኤድሪስ ጋር የእጅ ስልካቸው ላይ ተደጋጋሚ የስልክ ሙከራ አድርገናል፣ ግን ስልካቸው አይነሳም። ልዩ ፖሊስ ኃይል በሚል የተዋቀረ አካል ካለም ስልክ ለማግኘት እና ለማነጋገር ከፍተኛ ጥረት አድርገናል፣ አልተሳካም። በኦሮሚያ በኩል የኮሚኒኬሽን ጉዳዮች ጽፈት ቤት ኃላፊ አቶ አዲሱ አረጋ ጋርም ተደጋጋሚ የስልክ ሙከራ አድርገናል፣ አልተነሳልንም። በሌላ በኩል አቶ አዲሱ አረጋ ይህንኑ ጉዳይ በተመለከተ ሰሞኑን ከአፋን ኦሮሞ ዝግጅት ክፍላችን ጋር ቃለ ምልልስ አድርገው ነበር። በቃለ ምልልሱም የኦሮሚያ ክልል በ1997 ዓ.ም በሕዝቡ ፍላጎት የተሰጠው ሪፈረንደም መከበር ይኖርበታል የሚል ጠንካራ አቋም ይዞ ከሶማሌ ክልላዊ መንግስት ጋር የፌዴራል መንግስት በተገኘበት ተከታታይ ሰፊ ውይይት ሲያካሄዱ እንደነበር ተናግረዋል። ላለፉት ረጅም ዓመታት ይህ ድንበር ሳይካለል መቅረቱ የተለያዩ ችግሮች ሲያስነሳ ነበርም ብለዋል። አሁን እየተገኘ ያለው ውጤት በሁለቱ ክልሎች መካከል የነበረ ረብሻና የሰላም መታጣት አሁን እየቀነሰ ሄዷልን ብለው ነበር። ድንበር በማካለል ሂደቱም ጥሩ ደረጃ ላይ እንገኛለን ብለዋል። ኢሳመስ መሪጣን ላፊላሌጣን ሲካጅራይቹ ከነብረ ደርቤ ለፍት ኦሮሚያ አሁንም ጉዳዩን በውይይት እየፈታን ነው። ከዛ ባለፈ የኦሮሚያ መሬት ተቆርጦ ተወሰደ የሚባለው ከመሰረቱ ትክክል አይደለም። በምስራቅ ሐረርጌ ውስጥ እየተደረገ ያለው ለምሳሌ 49 ቀበሌዎች ወደ ኦሮሚያ እንዲካለሉ ተወስኗል። ጭናቅሰንን ብንወስድ እዚያው ጭናቅሰን ውስጥ ሆኖ ሶማሌዎች የሚኖሩበትና የሶማሌ ክልል የሚያስተዳድረው ቀበሌዎች አሉ። ኦሮሞዎች የሚኖሩበትና በአንጻሩም በሶማሌ ክልል ውስጥ ኦሮሚያ የሚያስተዳድራቸው ቀበሌዎች አሉ። ይህ በጂኦግራፊያዊ አቀማመጥ በመቀራረብ ላይ የተመሰረተ ነው። አሁን በሚኤሶ ሰኞና ረቡዕ ዕለት ጠፋ የተባለውን የሰው ህይወት በተመለከተ ለዛሬ የሁሉንም ምላሽ ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን። ለአሜሪካ ድምፅ ጽዮን ግርማ ዋሽንግተን ዲሲ I'm going to i i i is a mother mama that it's I'm ጫፍ ላይ ደግሞ ያዝና ርገውና ቆንጆና ሳፍር የዛሬ ጋቢና እንግዳችን ወይዘሪት ኢትዮጵያ አሜሪካ ናት። ባለፈው ቅዳሜ ምሽት ዋሽንግተን ዲሲ የዩናይትድ ስቴትስ ግዛቶች ውስጥ የሚኖሩ ኢትዮጵያውያንና ትውልድ ኢትዮጵያውያን የተሳተፉበት የቁንጅና ውድድር ተካሂዶ ነበር። በዚህ ዓመት ለሁለተኛ ጊዜ በተዘጋጀው ሚስ ኢትዮጵያ ዩኤስኤ የኢትዮጵያ ቆንጆ ሆና በዩናይትድ ስቴትስ ማለት ነው፣ ከአስራ አራቱ እጩ ተወዳዳሪዎች ያሸነፈችው ዮዲት ደነቀው ስትሆን የወጣት ሴት ልጆችን በትምህርት ለማብቃትና ለማበረታታት የተያዙ ጥረቶችን በማገዝ እንደምትሰራ በጋቢና ተሳፍራ ትነግረናለች። መስታወት አረጋው ጋር ቆይታ አድርገዋል። የቁንጅና ውድድሩ መድረክ የተከፈተው አስራ አራቱም ቆነጃጅቶች በጋራ በሚደንሱት ሞቅ ባለ ሙዚቃ እየታጀበ በታጀበ ዳንስ ነበር። ቀድሞ የተዘጋጀ የእያንዳንዳቸውን አስተሳሰብና የወደፊት ዓላማ የሚገልጹበት አጭር የቪዲዮ ቅንብርም ለታዳሚው ለእይታ ቀርቧል። የኢትዮጵያ ባህላዊ ጭፈራና አለባበስን ጨምሮ በተለያዩ አልባሳት ቆነጃጅቱ ወደ መድረኩ በመውጣት ቁንጅናቸውን ለታዳሚውና ለዳኞቹ አሳይተዋል። የመጨረሻውና እያንዳንዳቸውን በከፍተኛ የነጥብ ልዩነት ወደሚለያያቸው የዳኞች ጥያቄና መልስ ተሸጋገሩ። ቆነጃጅቱም ማንነታቸውንና ዓላማቸውን ገለጹ። እናም አሸናፊዋ ቆንጆ በመጨረሻ ማን እንደሆነች ተገለጸ። ለመጨረሻው ዙር ካለፉት አስራ አራቱ ቆነጃጅት ተፎካካሪዎች ውስጥ በአንደኝነት ያሸነፈችው ዮዲት ደነቀው የዘንድሯዋ የኢትዮጵያ ቆንጆ በዩናይትድ ስቴትስ ሆናለች። ቁንጅናን ማወዳደር ሳይሆን አንድ ሴት የራሷ የሆነ ፐርሶናሊቲዎች በውስጧ ያላት ታለንት፣ እንደገና ለኮሚኒቲ ሰርቭ የምታደርገው ነገር አለ እና በዚህ አጋጣሚ ይሄን ተጠቅማ ያንን ነገር ማስተላለፍ፣ ኮሚኒቲን ሰርቭ ማድረግ ትችላለች። እና ያላቸውን ነገር ማድረግ የሚችሉት በዚህ አጋጣሚ ነው እና ብዙ ጥቅሞች አሉት ብዬ ነው የማስበው። ይሄ የመጀመሪያ ውድድርሽ ነው? ኢትዮጵያ እያለሁኝ ሚስ ባህር ዳር ላይ የአስራ ሁለተኛ ክፍል ተማሪ እያለሁ ተወዳድሬ ነበረ። የባህር ዳር ልጅ ነሽ? አዎ፣ የባህር ዳር ልጅ ነኝ። ወደ ዩናይትድ ስቴትስ ከመጣሽ ምን ያህል ጊዜ ሆነሽ? አሁን አምስት አመት ሊሆነኝ ነው። እንግዲህ በሌላ ሙያ ላይ እንደምትሰሪም ሰምቻለሁ እና ምንድን ነው ሙያሽ? ኦዲተር ነኝ። ማስተርሴን የሰራሁት በቢዝነስ አድሚኒስትሬሽን ነው ሜጀር አካውንቲንግ እና ኦዲተር ነኝ። እድሜሽ ስንት ነው መጠየቅ ካለብኝ ችግር የለውም። ሀያ ሰባት አሁን ሀያ ስምንት ዓመት እየሆነ ወደ ሀያ ስምንት እንግዲህ ቁመትሽ የሰጠነው ውበትሽም ቆንጆ ነሽ፣ ግን የውስጥ ውበት ይበልጣል እያልሽ ሽ ያለሽው አደል? አዎ አመሰግናለ። በዚህ የቁንጅና ውድድር ላይ መሳተፍሽ እና ማሸነፍሽ ምን ስሜት ፈጠረብሽ? እስቲ ንገሪኝ። ደስ ብሎኛል፣ ግን ያው ኃላፊነትም ነው ማሸነፉ ብቻ ሳይሆን ያው የምትቀጥሏ ልጅ እስከምትመረጥ በዚህ ጊዜ ያው አንድ ነገር ሰርች ማለፍ አለብኝ እና አሁን እሱ ላይ ነው እያተኮርት ያለሁት እና እኔም ሊቭ ኖ ውመን ቢሀይንድ የሚል ፕሮጀክት አለ ከዚህ በፊት በዩኤንኤፍፒ የተጀመረ አንድም ሴት ወደኋላ አትቀርም ማለት ነው። እሱ ፕሮጀክት ላይ ሴቶችን ለማበረታታት በተለይ ደግሞ በትምህርታቸው እንዲበረታቱ እኔም ካለኝ ልምድ እዚህ ቦታ እንዴት እንደደረስኩ አሜሪካ ሀገር ከመጣ በኋላ ነው ማስተርሴን የሰራሁት እና እንዴት እዚህ ቦታ መድረስ እንደቻሉ፣ እንዴት እዚህ ቦታ መድረስ እንደሚችሉ ካለኝ ልምድም ሌላ ነገሮችንም በመጠቀም ሴቶችን አበረታትቼ አንድ ነገር ላይ መድረስ ነው የምፈልገው። እሺ። ስለዚህ ሴት ወጣት ልጆችን ማበርታት፣ መርዳት የሚለው ነው አላማ ይዘሽ የተነሳሹ፣ በዚህ ነው ያሸነፍሽው ማለት ነው? አዎ። ዋናው ነጥብ ትምህርት ያጡትን ትምህርት እንዲያገኙ እንዲሁም ደግሞ ትምህርት ላይ ፍላጎትም ከሌላቸው እነሱን አበረታቶ ወደ ትክክለኛ ቦታ ማለት ለእነሱ ሴት ልጅ ምንም ነገር ማድረግ እንደምትችል ሴት ልጅ ከተቀየረች ደግሞ ሁሉን ነገር ማድረግ እንደምትችል ሴት ልጅ እናት ነች፣ እህት ነች፣ ሚስት ነች እና አንድን ሴት ማስተማር ከቻለን ሴት ከቤተሰቧ ጀምራ ከአካባቢዋ፣ አገሯን ሁሉን ነገር መቀየር ትችላለች እና እዛ ደረጃ ግን ያችን ሴት ልጅ ለማድረስ ብዙ ነገር አለ። በማህበረሰቡም በሁሉም ነገር እና እዛ ቦታ እስክትደርስ የሚያበረታታት ነገር ያስፈልገታል። ወደ አገር ቤትም ስትሄጂ አንዳንድ የትምህርት ድሉም ላይኖር ይችላል። የማበረታታቱ ሁኔታም ላይኖር ይችላል እና ሴት እኩል እንደሆነች ና ሁሉ ነገር ማድረግ እንደምትችል እንዲሁም በተሻለ ማህበረሰቡን ሀገርን መቀየር እንደምትችል ያንን ነገር ነው መፍጠር የምፈልገው። እሺ፣ ሰባት ዳኞች ፊት ና ከሁለት መቶ በላይ የሚሆኑ ተመልካቾች ባሉበት ነው እንግዲህ መድረክ ላይ ዓላማሽን ስታስረጅ የነበረው ምን ይመስላል? እንደ ምን ስሜት ነው የፈጠረብሽ? መጀመሪያ ከውድድሩ በፊት ውድድሩ ኦገስት ዩኒሲክ ቅዳሜ ነበረው እኛ አርብ ማታ ከሁሉም ዳኞች ጋር ሁሉም ተወዳዳሪ ቃለ መጠይቅ ተደርጎልን ኢንተርቪው ነበረን፣ እና እሱ ኢንተርቪው ትንሽ ከበድ ያለ ነበር። ምክንያቱም ብዙ ጥያቄዎች አላማችንን መረዳት ስለሚፈልጉ ብዙ ነገሮችን ነበረ በዝርዝር የጠየቁን። ከዛ በኋላ መድረክ ላይ የነበረው ቶፕ ፋይቭ ለገቡ ልጆች መለያ ጥያቄ ነበር። ለእኔ የደረሰኝ ጥያቄ ስለ ዶናልድ ትራምፕ ነበረ እና እሱን ነበር ያስረዳሁት። ምንድን ነበር ጥያቄው? ፕሬዚዳንት ዶናልድ ትራምፕ ለኢትዮጵያ ምን ያደርጋል ብለሽ ትጠብቂያለሽ? የሚል ነበረ። ምን ብለሽ መለሽ? እኔ የመለስኩት ያው በግሌ ዶናልድ ትራምፕን እንደማልደግፍ፣ ምክንያቱም ኢሚግራንቶችን ስለማይደግፍ፣ ሁላችንም ደግሞ ኢሚግራንት ስለሆንም ለኢትዮጵያ ምንም ነገር ያደርጋል ብዬ አልጠብቅም የሚል መልስ ነበር የሰጠውት። ሁሉም ተመልካች የተደሰተበት መልስ ነበረ። ከዚህ በኋላ ቀጣዩ እርምጃ ሽ ምንድነው? አሁን እኔ እንደ ነገርኩ ሴቶችን ማበረታታት የሚለው ላይ ነው እና እሱ ላይ ፕሮፖዛል እያዘጋጀሁ ነው። በምን መልኩ ነው ያንን ነገር ማደርገው የሚለውን ስፖንሰሮች ለማግኘት ይህንን ነገር ለማድረግ ስንቀሳቀስ የሚደግፉን ከዩኤን ጀምሮ ሌላም ደግሞ በዛ ስር ያሉት እነሱ ጋር ለመነጋገር እንቅስቃሴ እያደረኩኝ ያለውት እና መቼ ነው አለማሽን ተግባራዊ ማድረግ የምትጀምሪው? ካሸነፍኩበት ቀን ጀምሮ ከሚቀጥለው ቀን ጀምሮ እንቅስቃሴዎችን ጀምሮ ያለው ምን አረግሽ እስቲ ንገሪኝ፣ እንደው በአጭሩ የደረሽበትን። አጭር ቀን ያለው አንድ ሳምንትም አልሞላሽም ካሸነፍሽ። አዎ፣ ኢሜል መላኪ የነበረብኝ ኢሜሎች ነበረ። ያው የምፈልግ መስራት እንፈልገው አላማ ላይ እነሱን ልክ ያለው አሁን የእነሱ ምላሽ እየጠበቅኩ ነው። ለማለት ያው እንደነገርኩሽ ዩኤንም ሌላም ደግሞ እንደዚህ በሴቶች ዙሪያ የሚሰሩ ያው እንደነገሩ ውስጥ ሌላ ደግሞ ሬጉላር ስራ አለን። ከሰኞ እስከ አርብ እና ብዙ ጊዜ ከስራ በኋላ ና ቅዳሜና እሁድ ነው እነዚህ ነገሮች መስራት የሚችለው። ስለዚህ ወደ ኢትዮጵያ ተመልሰሽ አላማሽን እንግዲህ ከዳር ታደርሻለሽ የሚል ተስፋ እንያዝ። አዎ ስኖ አላማ ሺሺ የኦዲት በድጋሚ የኦዲት ደነቀው። እንኳን ደስ አለሽ። በሰፊው እንዲሁ በቪዲዮ ደግሞ እንግዳ አድርገን እናመጣሻለን ወደ ጋቢና። እሺ በጣም አመሰግናለሁ። መታውት መልካም ጊዜ። እኔም በጣም አመሰግናለሁ። ዝግጅታችን እየተጠናቀቀ ነው። እንግዲህ በደቡብ ምስራቋ የዩናይትድ ስቴትስ ቴክሳስ ግዛት በተለይ ሂውስተን ከተማ ላይ ከባድ ጎርፍ ተከስቷል። ከአውሎ ንፋስ ጋር የተያያዘ ነው። በዚያ ክፍለ ሀገር የፖሊስ ባልደረባ የነበሩ ሸሪፍ ኃይሌ ተፈራን ጠይቀናቸዋል ስላለው ሁኔታ እንዲገልጹ። እኔ አንድ ብዙ አሉ ግን አንድ የሚያሳዝነው ዶክተር ነው እዚህ ህንድ ዶክተር ከሆስፒታል ወጥቶ ሌሎች በሽተኞች ይችላሉኝ ወደ እነሱ መሄድ አለብኝ ብ አይ፣ መንገዱ አይቻልም አያሳልፍም ስንለው፣ አይ እኔ ሞክራለሁ ብሎ ሄደ። ብዙም አልሄደም፣ አንድ ሁለት መቶ ሜትር የሚሆን ያህል እንደሄደ ውሃ ውስጥ ገባ። እንደምንም በር ከፍቶ ወጣ። መኪናው ተዋጦች፣ ተረፈ። ግን ተረፈ፣ ተመልሶ ተረፈ። እንግዲህ የተከበራችሁ አድማጮቻችን፣ የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። ፌስቡክ ላይ ትቪ ማህሪክ ላይ ታገኙናላችሁ። እኛም እንግዲህ ጫፍ ላይ ደርሰናል። በሰላም በጤና ያገናኘን ስናስተናግዳቸው ያመሸ ነው ሄኖክ ሰማግዜርና ጽዮን ግርማንን ዝግጅታችንን ሲያቀናብረልን የቆየው ፋሲል ገበያውና የጋቢና ዲጄ ዲጄ ፋትሱ ጋር በመሆን ጉዟችሁ የሰመረ ይሆን እያልን እንሰናበታለን። ምሽት በነገው ጉዞ እንገናኛለን።